በተለያዩ የወንጀል ሕጎችና አንቀጾች የተከሰሱ በአስር ሺዎች የተቆጠሩ የፖለቲካ እስረኞች ከኢትዮጵያ እስር ቤቶች መፈታት ከጀመሩ ወራት ተቆጥረዋል። ባሳለፍነው አርብና ቅዳሜ በዩኒቨርሲቲ ትምህርት ላይና በስራ ላይ የነበሩ ወጣቶች ከስር ተለቀዋል። እነዚህ ከእስር የተለቀቁ ወጣቶች እስር ቤት ውስጥ የነበራቸው የአያያዝ ሁኔታ ሰብዓዊ መብታቸውን በእጅጉ የጣሰና በምርመራ ወቅትም ከፍተኛ የስቃይ ድርጊት እንደተፈጸመባቸው እየገለጹ ነው። እነኚህ ወጣቶች ከእስር ከተፈቱ በኋላ ስለሚኖራቸው ሕይወት የተወሰኑትን ጠይቀናቸዋል። በትላንትናው ምሽት ዘገባችን ከፍ ያለው ተፈራ ስለተባለው ሁለት እግሮቹን ስላጣው ወጣት ታሪክ ዘገባ አቅርበን ነበር። ዝግጅቱን ያጠናቀረችው ጽዮን ግርማ ለዛሬ አሸናፊ አካሉ ስለተባለ ከአምስት ዓመት ተኩል እስር በኋላ ቅዳሜ ዕለት ከእስር ስለተፈታ የሰላሳ አራት ዓመት ወጣት ታሪክ አጠናቅራለች። ታዋቂ የፖለቲካ ሰዎች፣ ጋዜጠኞች፣ ጦማሪያን፣ የሰብአዊ መብት ተከራካሪዎች ከተለያዩ ድርጅቶች ጋር አብራችኋል በሚል በሽብር ወንጀል ክስ የቀረበባቸው ሰዎች መለቀቅ ከጀመሩ አምስት ወራት ተቆጥረዋል። በዚህ ጊዜ ውስጥ እስካሁን በብዙ ሺዎች የሚቆጠሩ እስረኞች መለቀቃቸውም ታውቋል። ሰኔ ዘጠኝ ቀን ሁለት ሺ አስር ዓመተ ምሕረት ከዝዋይ ማረሚያ ቤት ከተለቀቁት እስረኞች መካከል አንዱ አሸናፊ አካሉ ይባላል። በጅማ ዩኒቨርሲቲ የማኔጅመንት ትምህርቱን አጠናቆ በምዕራብ ጎጃ ምርጫም፣ ሜጫ ወረዳ መራዊ ከተማ ውስጥ በገንዘብና ኢኮኖሚ ልማት ጽፈት ቤት የግዢ ኃላፊ ሆኖ በመስራት ላይ ያለ ከአምስት አመት ተኩል በፊት መታሰሩን ይናገራል። ለመታሰሬ ዋናው ምክንያት የሕዝብ ገንዘብ በሙስና እንዳይባክን ስለተከላከልኩና ስለተከላከርኩ ነው ይላል። የቀረበብኝ ክስ ደግሞ የሽብር ወንጀል ነው ብሏል። በስልክ አነጋግሬው ነበር። በሽብር እንድከሰስ ስራ በመጠንሰስ ከአንዳርጋቸው ጽጌ ጋራ አካልም ሆነ በማህበራዊ መገናኛ ዘዴዎች እየተገናኘ ታላላቅ የመንግስት አመራሮችን ሊገል ነበር ወር ሊጨረስ ነበረ የሚል ክስ በማስከሰስ ተይዤ ወደ ዘብጥያ እንድወርድ ተደርጓል። ይሄ ክስ ከመመስረቱ በፊት ከአቶ አንዳርጋቸው ጽጌ ጋር ትተዋወቁ ነበር? የግልም የኢሜልም የስልክም ግንኙነት ነበራችሁ? አንተ ከነበርክበት ከተማ ሆነ በፍጹም የለንም ምንም አይነት ግንኙነት የለንም አንዳርጋቸው ጽጌ በቴሌቪዥን ከማየት ውጭ ኢህአዴግ በሚያቀርበው የግንቦት ሰባት አመራሮች ምናምን ሲያቀርበው ከማየት ውጭ አንዳርጋቸው ጽጌ አግኝቼውም አላውቅም አንተዋወቅም በፍርድ ቤት ጉዳይን በምትከታተል ጊዜ አቶ አንዳርጋቸው ጽጌ በምስክርነት ይቅረቡልኝ በሚል በፍርድ ቤት ክርክር ስታደርግ እንደነበረ አስታውሳለሁ ከዛ በኋላ ደግሞ አቶ አንዳርጋቸው ጽጌ ሊቀርቡ አልቻሉም ለምንድን ነው አቶ አንዳርጋቸው ጽጌ ይቅረቡልኝ ብለህ የነበረው እኔ አንዳርጋቸው ጽጌ እንዲገቡ የፈለግኩትኝ አንዳርጋቸው ጽጌ ጋር ምንም አይነት ግንኙነት ስለሌለኝ አንዳርጋቸው ጽጌ ደግሞ በአጋጣሚ ከተ ውስጥ ከአንድ አመት በኋላ የምን ተይዘው መቱ የሚል ሚዲያ ላይ ሳይ እኔ በግፍ ስለታሰርኩ እሳቸው መጥተው እንዲመሰክሩ ብዬ ለፍርድ ቤቱ ባቀረብኩት አቤቱታ መሰረት አቤቱታ የተቀባይነት አግኝቶ እንዲመጡ ትዕዛዝ ቢሰጥም አቃቢ ሕግ ይግባኝ በማለት እስከ ሰበር ሁለት አመት ከተከራከርን በኋላ እንዲመሰክሩ ብይን ቢሰጥም የሰበር ሰሚ ፍርድ ቤቱ አቃቢ ሕግ በጉልበቱ ሳልከላከል ስምንት አመት ከአምስት ወር ፈርዶብኝ ወደ ዘብጥ እያወረደኝ ይገኝ ነበረ። ምን ያህል ታሰርክ? በአጠቃላይ ከተፈረደበት ፍርድ ከተፈረደብኝ በኋላ አምስት ዓመት ከሶስት ወር ታስር። ያለ የእስር ቤት አያያዝህን በተመለከተ እስቲ ንገረን። ከታሰርክ ጀምሮ ከየት ነው የታሰርከው? የት የተወሰድክ? በአጠቃላይ የእስር ቤት ቆይታ ምን ይመስል ነበር? ምዕራብ ጎጃም ሜጫ ወረዳ መራዊ ከተማ ነው የሚያዙትኝ። ሚያዝያ አስራ አራት ነው የሚያዙትኝ ሁለት ሺ አምስት ዓመተ ምህረት ከምሽቱ አንድ ሰአት ቤቴ መጠው ያዙኝ። ከዛ በኋላ አይኔም በማሰር መኪና ውስጥ አስገብተውኝ ይሄ እንደወሰዱኝም አላውቅም። በኋላ ግን ከሶስት ወር በኋላ ወደ አዲስ አበባ በሚወስዱኝ ሰዓት ባህር ዳር መሆኑን አወቅኩኝ። ማንም አላገኘኝም። ብቻዬን ነው ከአንድ ቤት የታግራውንድ የታሰርኩት። ማታ ማታ ስምንት ሰዓት እያወጡ በዋያር ከፈከፉ በኤሌክትሪክ ቶርች አረጉኛል። ገልብጠው ገርፉኛል። በጣም ተጎድቼ ስለነበር በባዚሊን እያሹ እያዳኑ መልሰው ነው በር የደበድቡኝ የነበረ። ያድኑኝና ሶስት አራት ቀን ያድኑኝና ያንን የቆሰለውን ፓርት ይመጡታል። ምክንያቱም በጣም አሰቃቂ የሆነ ነው የደረሰብኝ ከሶስት ወር ከአስራ ሁለት ቀን በኋላ ወደ ማዕከላዊ ገባሁ ማዕከላዊ ከገባሁ በኋላ ብዙ ባይባልም ያው ግርፋት አለ ብቻዬን ጨለማ ቤት የሚባል ስምንት ቁጥር አለ ማዕከላዊ እዛ ለአንድ ወር ከሀያ ቀን ቆየሁ ከዛ በኋላ ወደ ቂሊንጦ ነው የተላኩት ቂሊንጦ ከሄድኩ በኋላ ያው ቂሊንጦ እንደሚታወቀው ቃጠሎ ደርሶበት ነበር በዛ ቃጠሎ ምክንያት እናንተ ናችሁ አቀነባብራችሁ ያቃጠላችሁት በሚል ሸዋሮ ቤት ለመሄድ የተለያዩ ብሶች ደርሶብኛል። ሸዋሮ ቤት ተረከዜን ተረከዜን ተቀጥቅጫለሁ። ተገልብጬ ቶርች ተደርጃለሁ። በአጠቃላይ ለወንድ ልጅ ሊደርስ የማይገባው ነገር ደርሶብኛል። አሁን መናገር አልፈልገው ማለት ነው። ራቁቴን ተገርቻለሁ። አማራን ራቆቱን አስወልቀ ነዋል። አላወቃችሁም ወይ የፕሮፌሰር አስራት ርዝራዙ አማራን እኮ ስሩን ካስወልቅ ነው ቆይተናል። እንዴት ወንድ ወንድ ትጫወታለህ? ራቁቴን አስወልቀው። ምን ምን ራቆቴን ነው የገረቱን። ራቆቴን ማለት ነው። እንደ ስጋት ልጅ ትበዙ እናጠፋችኋለን። መቼም ቢሆን እናንተ ስልጣን አትይዝም። እናንተ ስልጣን አናስይዛችሁም፣ እናጠፋችኋለን። ጦሮች ተደርጃለሁ። በቃ እኔ እኮ ልጅ ሁሉ ላልወልድ እችላለሁ። ተረከዚ ተቀጥቅጫለሁ። ይሄ ኮ የምነግርሽ እኮ ፌስቡክ ላይ የሚጻፈው ዝ ወይ ተረተረጣለ እውነት የሆነ ግንኙ ነው የምነግርሽ ይ ግራጅ ሙሉ በሙሉ አይሰራም። ብርጭቆ ውሃ ማንሳት አይችልም። በቀኝ እጄ ነው የምጠቀሙ። ጥርሴ ወልቋል። የታችኛው ጥርሴ አንድ አንድ ጥርሴ ወልቋል። ሰው ነበር ሽት ቤት የሚወስደኝ እንትን የምለኝ ከነሐሴ ሀያ ስምንት እስከ ታህሳስ አስራ አራት እጄ ከካቴና አልተፈጣም በካቴና ነው ምስተኛም ምንስልም ስበላም በካቴና ታስሬ አሁን በአእምሮ መልሼ ሳስበው እንዴት እንደ ተቋቋሙ ሁሉ ግራ ይገባኛል። እኔ እውነቴን ነው የምነግርሽ። ባህር ዳርም እንደዚህ አይነት የማሰቃየት የምርመራ ተግባር የሚፈጸምበት ቦታ አለ ማለት ነው፣ ባህር ዳር ውስጥ። የት ነው ይሄ ቦታ ባህር ዳር በጣም ብዙ የአማራ ልጆች የዘርፍሬያቸው የሚንኮላሽበት ኢሚግሬሽን ቢሮ የሚባለው ቀበሌ አስራ ሶስት አላቸው የደህንነት ቢሮ ሰው በጣም ብዙ ግፍና በደል የሚደርስበት እዛ ነው ኢሚግሬሽን ቢሮ ማለት ነው እዛ ነው ለሶስት ወር ከአስራ ሶስት ቀን ፍርድ ቤት ሳልቀርብ ሰውነቴ ሳልታጠብ ጭራሽ ጄም ሳይፈታልኝ ወደኋላ ኋላ ታስሬ በልቤ እየተኛው ልቤ ሁሉ ቆስሎ ለረጅም ጊዜ መተንፈስ ሁሉ አልችልም ነበር በልቤ ስለምተኛ ለዋሌ ትጀ ስለሚታፈር ማለት ፍርድ ቤትም የቀረፉትኝ ከአራት ወር በኋላ ነው አዲስ አበባ ሄጄ ማለት ሴሌንጦም በቃጠለው ምክንያት ተባረብ ትዬ በጣም ዘግናኝ የሚባል ግፍ ከበፊቱ የበለጠ ዘግናኝ የሚባል ግፍ ደርሶብኝ ክስ ተከስሼ በሂድ ሂደት ልያል ነው የተቋረጠው ክሱ ማለት ነው። ክሱ ከተቋረጠ በኋላም በቀሉ ስላልቆመ ወደ ዝዋይ ጨለማ ቤት ከመቶ አለቃ ማስረሻ ሰጠኝና ከሌሎች አራት ወንድሞቼ ጋር አለ አምስት ጨለማ ቤት ነው የነበር ነው ቅዳሜ ዕለት እስከተፈታሁበት ጊዜ ድረስ ማለት አሁን፣ እኔ ባጭሩ እግዚአብሔር ሁሉ እየደረሰልኝ ነው። በቃ እግዚአብሔር የደረሰልኝ ነው የምለው እኔ እግዚአብሔር ሁሉ ትቶኛል ብዬ ነበር። በእግዚአብሔር ነው የደረሰልኝ። የሚገርምች ተስፋ በቆረጠበት ሰዓት ነው ቃን ዘውጠ የተባለ ጠብቀህ ነበረ? እኔ በጭራሽ አልጠበቅኩም። ከክሱ መቋረጥ በኋላ ቶለቃ ፓስሮሻን ና ሌሎችን ጓደኞችን ወደ ዘ ጨለማ ቤት ሲልኩን ደብዳቤ አያይዘው ይዘው ነው ይላሁ አሞክሯቸውን እንዳሰጧቸው በቃ ታሰሩ ሙሉ ይታሰሩ እና እኔ መፈታትን የምጠብቀው የነበረው ሁለት ሺህ አስራ ሁለት መጨረሻ አካባቢ ነው ነሐሴ ላይ ነው። በጣም ጠብቄ ነበር። ያው እግዚአብሔርን አመሰግናለሁ ከምንም በላይ ቀጥሎም እኔን ይፈታ ብለው ሳይጠግቡ መኖር እየፈለጉ ወጣቶች በስናይፐር ጭንቅላታቸው እየተመታ ወም ኢትዮጵያ የሞቱ ስናይፖቱ ብለው የሞቱ ወንድሞችን በጣም ነፍሳቸውን እግዚአብሔር በገነት እንዲቀበል እጠይቃለሁኝ፣ እለምነዋለሁ። እግዚአብሔርን አመሰግናቸዋለሁ። እነሱ ቤተሰቦችህ እንዴት ነበር ያሳለፉት? ያንተን የሰር ጊዜ የእኔ ቤተሰቦች እናቴ ነገር ምሽ ታላቁ ወንድሜ ማብሮ ተይዘው ነበረ ለአሸናፊ ፋይናንስ ድጋፍ ታደርግ ነበረ የግንቦት ሰባትን ዓላማ ሲያራምድ ተብሎ ምንም በማያውቀው ሶስት ዓመት ከታሰረ በኋላ ነጻ ተብሎ ተፈቷል። ሁለት ሺህ ስምንት ላይ ነው የተፈቷል። ታላቁ ወንድሜ ነው። የአጎቴ ልጆች ሁለት አብረው ተይዘው ነበር። አምስት አምስት አመት ከስድስት ወር ተፈርዶባቸው ጨርሰው ይወጧሉ። አንድምት ሌኒዋስና ደናውን ቢዛ ይባላሉ የአጎቴ ልጆች። ወንድሜ ይህ አለም አካሉ ይባላል። ሶስት አመት አስሩ ቅሊንጦ በግብ ነፃ ተብሎ የወጣ ነው። እናቴ ከአልጋ ወርዳ ነበር የምትተኛ ለስድስት ወር በጣም በገመድ ታጠቅ ነበር። በውስጥ በልብሷ ውስጥ አይኗ ከንባ ብዛት የተነሳ ማየት አትችልም። የሰባ አምስት ዓመት አርጊት ነች። ቤተሰቦቼ በጣም በእኔ ምክንያት በጣም ብዙ ነገር አጥተዋል። በጣም ብዙ ነገር እናቴ ማጥፎ ነው ሆናለች። አሸናፊ መታሰሪ እንድረጋጋ ስላደረገኝ የበቀል ስሜት የለኝም ብሎኛል። ምስቅልቅሉ የወጣው የኔ የወጣቱና የቤተሰቦች ሕይወት የሚስተካከለው ግን የኢትዮጵያ ሁኔታ ሲስተካከል ብቻ ነው ይላል አሸናፊ። እስር ቤት ጠያቂ አልነበረኝም። የእኛን የፍርድ ቤት ጉዳይ ብዙም የሚከታተለው ሰው አልነበረም እንጂ በነ ዘመነ ካሴ የክስ መዝገብ የተከሰስን ሰዎች የደረሰብንን በደል የተጎዳ አካላችንን ለዳኞች እያሳየን በየጊዜው ለፍርድ ቤቱ አቤቱታ እናቀርብ ነበር ብሏል። የእናቱን አይን ለማየት ወደ ክፍለ ሀገር ለመሄድ የሚያስችለውን የትራንስፖርት ወጪ ለማግኘት አዲስ አበባ እንደሚገኝ ገልጾ ነገሮችን አስተካክዬ ወደዛው እሄዳለሁ ብሎኛል። የጓደኞችን ከትራንስፖርት ጠይቄ ላግበሰጥ የሚባል አለ። እሱን ጠይቄ ነው እንግዲህ ቅዳሜ ነው የሚሄደው። እኔ እንደ ማንኛውም አርሶ አደር የተገኘ ሆነኝ። በጣም የድሀ ልጅ ነኝ። እናቴም የሰብ አመት የእኔን እጃዊታ የምትኖር ነበረች። እኔ ነበርኩኝ በወር እየቆረጡ ማኖራት። እኔ ከታሰሩ በኋላ በጣም አስከፊ ህይወትን እያሳለፈች ያለች ናት። ምንም የሌላት ድሀ ስለሆነች ማለት ነው፣ መላክ አልቻለችም። ለዚያ ነው ነገሮችን እስካመቻች አሸናፊ ከዝዋይ ማረሚያ ቤት ጨለማ ቤት ውስጥ ቆይተው ከተፈቱ ሶስት እስረኞች መካከል ሁለቱ እዛው መቅረታቸውን ገልጾ አሁንም እስር ቤቶች ውስጥ ብዙ ሰዎች ታስረው ይገኛሉ ብሏል። በእስረኞች ላይ የሚፈጸም የሰብአዊ መብት ጥሰትና የምርመራ የማሰቃየት ተግባርን በተመለከተ የኢትዮጵያ መንግስት ከዚህ ቀደም ያስተባብል የነበረ ሲሆን በቅርቡ የኢትዮጵያው የሰብአዊ መብት ኮሚሽን በቂሊንጦ ማረሚያ ቤት የተከሰሱ ተከሳሾችን በተመለከተ ካወጣው የሰብአዊ መብት አያያዝ ጥሰት ሪፖርት በስተቀር የኢትዮጵያ መንግስት ሁኔታውን ሲያስተባብል እንደቆየ ይታወሳል። ሰኞ እለት ለህዝብ ተወካዮች ምክር ቤት ሪፖርት ያቀረቡት አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ግን በተለያዩ እስር ቤቶች ውስጥ በእስረኞች ላይ የማሰቃየት ተግባር እንደሚፈጸም አረጋግጠዋል። አድማጮች፣ የሌሎች እስረኞችን ታሪክና ከእስር የተፈቱ እስረኞች ቀጣይ ህይወትን በተመለከተ በነገው ምሽት በክፍል ሶስት ዝግጅት እመለስበታለሁ። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።